ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 5 2010 ዓ ም ዝግጅታችን ጀመረ።

ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። አስተናጋጆቻችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን ሂደቱን በጣም በፍጥነት ይሆናል የምንጀምረው። በእርግጠኛነት በጣም በጣም በፍጥነት ይጀምራል።

የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው። ይህንን ያሉት በትናንት የእርሳቸውና የሰሜን ኮሪያ አቻቸው ስብሰባ ጉዳይ ላይ ከተናገሩት የተቀነጨበ ነው የሰማችሁት። ዝርዝር ዘገባ በአብይ ርዕስ ይዘናል። ለአርዕስተ ዜናው አዲሱ። ቀደም ሲል እንዳልከው ሰሎሞን የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ታሪካዊ ጉባኤያቸውን ፊት ለፊት በመገናኘት ሲንጋፖር ውስጥ አካሄዱ። ኦህዴድ በአንዳንድ የአመራር አባላት ላይ እርምጃ ወሰደ።

ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ወደቧ ላይ እንዲያርፍ ፈቀደች የሚሉ ይገኙባቸዋል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቅርም ሲል እንደገለጥ ነው ሰሜን ኮሪያ ያላትን የኒውክሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተናግረዋል።

ፕሬዚዳንት ዶናልድ ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። በቪኦኤ ዘጋቢ እንደተገለጠው ግን ፕሬዚዳንት ትራምፕ የሰጡት አስተያየት ስምምነቱን አስመልክቶ በጽሁፍ ከቀረበውና ሁለቱ መሪዎች በጋራ ከፈረሙበት ሰነድ ጋር አይጣጣምም። የዕለቱ አበይ ርዕስ ዘገባ ያቀርብበታል።

ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ሲንጋፖር ውስጥ ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በተለያየ የዓለም ክፍል የሚገኙ መሪዎች የገለጡ ናቸው። አንዳንዶቹ የደቡብ ኮሪያው መሪ ሙንጄኢን ያካሄዱት ዲፕሎማሲያዊ ጥረት ለሲንጋፖሩ የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ግንኙነት ጥርጊያውን እንዳመቻቸ ይነገራል። እናም ሌሊቱን በአይኔ እንቅልፍ አልዞርም የሚሉት ሙንጄኢን

የሁለቱ ጉባኤ በኮሪያው ባሕረ ገብ መሬት ሰላምንና ከኒኩሌር ነጻ የሆነ ቀጣና እንዲፈጠር ተስፋቸውን ገልጠዋል። ቤጂንግ ውስጥ ውጭ ጉዳይ ሚኒስትሩ ዋንግ ይ ለጋዜጠኞች ሲናገሩ የሁለቱ መሪዎች ግንኙነት የኮሪያውን ጦርነት ለአንዴና ለመጨረሻ ጊዜ እልባት የሚሰጥ ስምምነት እንደሚያስገኝ ቻይና ጽኑ እምነት አላት ብለዋል።

የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በጉብኝት ላይ ከሚገኙት ከማሌዥያው ፕሬዝዳንት መሃቲር መሐመድ ጋር በሰጡት የጋራ መግለጫ የሁለቱ ስምምነት ትክክለኛውን አቅጣጫ ከያዘ ሰሜን ኮሪያ ብሩህ ተስፋ ይኖራታል ብለዋል። የሩሲያው ምክትል ውጭ ጉዳይ ሚኒስትር ሰርጌ ሪያብኮቭ መስኮብ የሁለቱን መሪዎች ስምምነት በመተግበር ረገድ ለመርዳት ዝግጁ ነች ሲሉ ተናግረዋል።

የቀድሞ የዩናይትድ ስቴትስ ብሔራዊ የቅርጫት ኳስ ተጫዋችና የፕሬዚዳንት ኪም ጆንግ ኡን ወዳጅ መሆኑ የሚነገርለት ዴኒስ ሮድማን ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን መገናኘታቸው እንዳስደሰተው ተናገረ። ሮድማን ከሲኤንኤን ቴሌቪዥን ጋር ባካሄደው ቃለ ምልልስ ሁለቱ አገሮች ስምምነት ላይ እንዲደርሱ ያለውን ፍላጎት ገልጦ ፕሬዝዳንት ዶናልድ ትራምፕ ይፋ በሆነ መንገድ ይህን በማድረጋቸው ምስጋና ይገባቸዋል ብሏል።

ሮድማን ወደ ሰሜን ኮሪያ አምስት ጊዜ መመላለሱን አመልክቶ ከዚያ ሲመለስ ተደጋጋሚ የግድያ ዛቻ እንደደረሰበት የገለጠው ልቅሶ በተቀላቀለው ስሜት ነበር። ባለፈው ሰኞ ሲንጋፖር የደረሰው የ57 ዓመቱ የቅርጫት ኳስ ኮከብ ሰላም ከሲንጋፖር ይጀምራል የሚል ካኔትራው ላይ ለብሶ ታይቷል። ሮድማን አምስት ጊዜ የብሔራዊ ቅርጫት ኳስ ሻምፒዮና መሆኑም ይታወቃል።

ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ ደረጃዎች ላይ በሚገኙ በሺዎች የሚቆጠሩ የአመራር አባላቱ ላይ እርምጃ መውሰዱን የኦሮሚያው ገዢ ፓርቲ ኦህዴድ አስታወቀ።

ያልተገባ አሰራር ሲከተሉ ነበር ያላቸውን ከሁለት ሺህ በላይ በአመራር ላይ የነበሩ ሰዎች ከኃላፊነት ማንሳቱን፣ 540 የሚሆኑትን ከደረጃ ዝቅ ማድረጉን፣ ከሶስት ሺህ በላይ የሚሆኑትን ደግሞ ከአባልነት መሰረዙን ነው ኦህዴድ ያስታወቀው። ለሶስት ቀናት የተካሄደው የኦህዴድ ስምንተኛው ድርጅታዊ ጉባኤ

ሊቀመንበሩና የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ተጠናቋል። በዚሁ ጉባኤ ዙሪያ የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍ ያለው አያና በጉዳዩ ላይ ለቪኦኤ የሰጡት ማብራሪያ ለ በመጽሔት ይቀርባል። ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ቫሌንሺያ በተባለችው የወደብ ከተማዋን እንዲያርፍ እንደምትፈቅድ ትላንት አስታውቃለች።

አኳ ሴት የተባለው ፍልሰተኞቹን ለማዳን ሲል ህገወጥ በሆነ መንገድ በጀልባ የሊቢያ የባህር ጠረፍ ሲደርሱ ያሳፈራቸው መርከብ በዓለም አቀፍ ባህሮች ይንቀሳቀስ ቆይቷል። ማልታና ኢጣሊያ በግዛታቸው ያሉትን ስደተኞች፣ ፍልሰተኞችን እንኳ ማቋቋም አልቻልንም በማለት መርከቡ በወደቦቻቸው እንዲያርፍ አልፈቀዱም። ዘጋቢያችን ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍስሐየ ታቀርባለች። በፍልሰተኞች ብዛት የተጨናነቀው መርከብ ካለፈው ቅዳሜ አንስቶ

በሜዲትራኒያን ባህር ሲንቀሳቀስ ቆይተዋል። የረድኤት ሰራተኞች ለጥቂት ቀናት የሚያቆያቸው ምግብና ውሃ እንዳላቸው ነገር ግን መርከቡ እንደተጣበበ ገልጸዋል። የድንበር አልባ ሐኪሞች ቡድኑ አሎይስ ቪማርድ ስለ ፍልሰተኞቹ ሁኔታ ያብራራሉ። በቂ ምግብና ውሃ አለን። ፍልሰተኞቹን ለሁለትና ሦስት ቀናት ሊመግብ የሚችል አለን።

ይሁንና መርከቡ በፍልሰተኞች ብዛት ተጨናንቋልና እንዲህ እንዲሆን አንሻም። ሰዎች በመርከቡ ወለል ላይ ነው የሚተኙት። ከባድ ሁኔታ ላይ ነው ያሉት ተዳክመዋል። የስፓኝ መንግስት ምላሽ የሰጠው የአውሮፓ ህብረትና የተባበሩት መንግስታት ድርጅት የስደተኞች አገልግሎት የሜዲትራኒያን ባህር ሀገሮች የፍልሰተኞቹ መድረሻ እስከሚወሰንበት ጊዜ ድረስ መርከቡ እንዲያርፍ እንዲፈቅዱ ከተማጸኑ በኋላ ነው።

ከፍልሰተኞቹ መካከል ከ123 በላይ የሚሆኑ ልጆች እንደሚገኙባቸው፣ ከባድ ቃጠሎ የደረሰባቸው ሰቆቃና በደል የተፈጸመባቸውም እንደሚገኙባቸው የስደተኞቹ አገልግሎት ቃል አቀባይ ገልጸዋል። የአሁኑ የፍልሰተኞች ቀውስ የተከሰተው የደቡባዊ አውሮፓ ሀገሮች ከሰሜን አፍሪካ የባህር ጠረፎች በሚጎርፉ መጤዎች ብዛት በተጨናነቁበት ወቅት ነው። የመርከቡ ስፓኝ ማረፍ ጊዜያዊ መፍትሄ እንደሆነ የስፓኝ የውጭ ጉዳይ ሚኒስትር

ጆሴፍ ቦሬል ገልጸዋል። ችግሩ የኢጣሊያ ወይም የስፓኝ አይመስለኝም። የግሪክ ችግርም አይመስልም። ችግሩ የአውሮፓ ነው። ውሳኔው በወሳኝነትና በጠንካራ የአንድነት ስሜት በአውሮፓው ካውንስል ጠረጴዛ ላይ መቅረብ አለበት። ችግሩ በአቅራቢያው ባለው ወገን ሲፈታ ፊታችንን ልናዞር አንችልም።

ካለፉት አምስት ዓመታት ወዲህ ከስድስት መቶ ሺህ በላይ የሚሆኑ ፍልሰተኞች ኢጣሊያ ገብተዋል። አሁን ግን አዲሱ የሀገሪቱ መንግሥት ተጨማሪ መጤዎችን አልቀበልም ብሏል። ዩናይትድ ስቴትስ እንደ ኤምባሲ የሚያገለግል እጅግ ዘመናዊ ጽሕፈት ቤት በራስ ገዟ ታይዋን ውስጥ ከፈተች። ታይዋን የኔ ግዛት ነች የምትለዋ ቻይና በነገሩ ተቆጥታለች። የታይዋን ፕሬዚደንት ሳይ

የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር ማሪ ሮይስ ይህን ዩናይትድ ስቴትስ ከታይዋን ጋር ላላት ዲፕሎማሲያዊ ግንኙነት የሚያገለግለውን በ256 ሚሊዮን ዶላር የተሠራውን ሕንፃ ለመመረቅ በሥነ ሥርዓቱ ላይ ከተገኙ ባለሥልጣናት መካከል መሆናቸውም ታውቋል። በነገሩ የተቆጣችው ቤጂንግ ከዋሽንግተን ጋር የሻከረ ግንኙነት እንዳላት መልእክቷን በውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሽንግ በኩል አስተላልፋለች።

መገናኛ ብዙኃንን ይከስና ያዋክብ የነበረው የማሌዥያ መንግስት በመወገዱ ጋዜጠኞች ያልተጠበቀ የፕሬስ ነጻነት ማግኘታቸው ተሰምቷል። ከስልጣን የተወገዱት ጠቅላይ ሚኒስትሩ ናጂብ ራዛክ በሙስናና በተለያዩ የሰብአዊ መብት ረገጣ ክስ ክስ ሊቀርብባቸው እንደሚችልም ተገልጧል።

ከጠቅላይ ሚኒስትሩ የሙስና ቅሌት ጋር በተያዘ የሚወጡ ዘገባዎች በአብዛኛው በዋና ዋናዎቹ መገናኛ አውታር እየተሰሙ መሆናቸውም ታውቋል። ለ25 ዓመታት በሙያው ላይ የሚገኘውና የታዋቂው የማሊስኪን ዋና አዘጋጅ ስቲቭ ጋን እንደሚለው ይህ የወቅቱ ሁኔታ ወደፊት ሰፋ ያለ የፕሬስ ነጻነት እንደሚያመጣ ምልክት ነው። ጋዜጠኛ ጋን አክሎም

አሁን መንግስት በአጭር ገመድ ይቆጣጠረው የነበረው ፕሬስ ዛሬ ገመዱን እንደፈታና እንዳስረዘመ በውል እየተስተዋለ ነውም ብሏል። የፓኪስታን ጦር አዛዥ ጀኔራል ቃማር ጃቬድ ባጅዋ ዛሬ ወደ አፍጋኒስታን ሄደዋል። ቀደም ሲል የልዑካን ቡድናቸው ወደዚያው ማምራቱ የተገለጸ ሲሆን ዓላማውም በጋራ ጉዳዮችና ከአፍጋኒስታን የሰላም ምስረታ ጥረት ዙሪያ ከፕሬዚደንቱ አሽራፍ ጋኒ ጋር ውይይት ለማካሄድ መሆኑ ታውቋል።

አንድ የፕሬዝደንቱ አፈ ቀላጤ ውይይቱ መካሄዱን አረጋግጠው ዝርዝር ግን ከመስጠት ተቆጥበዋል። ጀነራል ባጅዋ በፕሬዚደንት ጋኒ ግብዣ ካቡል ውስጥ የአንድ ቀን ጉብኝት አድርገዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580

በ15630 በ15700 እና በ15780 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 5 2010 ዓ.ም ምሽት ፕሮግራም ነው።

የኢትዮጵያ ምጣኔ ሀብት አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን በመንግሥት እየተወሰዱ ያሉ የፖሊሲ ማሻሻያዎች አንድምታም እያነጋገረ ያለበት ወቅት ነው። መንግስት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ

የኤክስፖርት ኢምፖርት ሬጅማችን መስተካከል አለበት። ግን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ። በንግድና መጣኔ ሀብት ዝግጅት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ሰሜን ኮሪያ ያላትን የኒኩሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። ባልደረባችን ቢል ጌሎ እንደዘገበው ግን ፕሬዚዳንት ትራምፕ የሰጡት አስተያየት ስምምነቱን አስመልክቶ በጽሑፍ ከቀረበውና ሁለቱ መሪዎች በጋራ ከፈረሙበት ሰነድ ጋር አይጣጣምም።

ታሪክ የሰራው የሁለቱ መሪዎች ተጨባብጦ ሰላምታ መለዋወጡ ነው። ከዚያ በኋላ ግን ዶናልድ ትራምፕና ኪም ጆንግ አን ምን ያህል በድርድሩ እንደገፉ ግልጽ አይደለም። በሁለቱ መሪዎች የተፈረመው ሰነድ ዝርዝሩን በተመለከተ በጣም ስስ ነው። ሰሜን ኮሪያ ይላል ይኸው ሰነድ የጥቅሱ መጀመሪያ በኮሪያ ባህረ ገብ አካባቢ የኒውክሌር ባለቤትነትን ለማስቀረት በሚደረግ ጥረት አኳያ

ትሰራለች የጥቅሱ መጨረሻ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ከውይይቱ በኋላ ሲናገሩ፣ ባጭሩ እንዲህ ነበር ያሉት። ሂደቱን በጣም በፍጥነት ይሆናል የምንጀምረው። በእርግጠኛነት በጣም በጣም በፍጥነት ይጀምራል። ሰሜን ኮሪያ በምትኩ ግልጽ ያላደረጉትን የደህንነት ጥበቃ እንደምታገኝ ፕሬዚደንት ትራምፕ ቃል ገብተዋል።

ከዚህ በተረፈ ሁለቱ መሪዎች በዩናይትድ ስቴትስና ሰሜን ኮሪያ መካከል ያለውን ግንኙነት በአዲስ ለመጀመር ተስማምተዋል። ከዚያ በኋላ ትራምፕ በጣም አዎንታዊ ስሜት ያደረባቸው መሆኑን ተናግረዋል። ከሊቀመንበር ኪም ጋር ያደረግሁት ግንኙነት ሐቀኛ ቀጥተኛና ገንቢ ነበር።

በጣም በአጭር ጊዜ ውስጥ ልብ ለልብ መተዋወቅ ችለናል። ፕሬዚደንት ትረምፕ በዚሁ ወቅት አክለውም ዩናይትድ ስቴትስ ከደቡብ ኮሪያ ጋር ስታደርግ የቆየችውን ወታደራዊ ልምምድ ታስቀራለች ብለዋል። የሰጧቸው ምክንያቶችም ከገንዘብ አኳያ ብዙ ወጪን የሚጠይቅ ተንኳሽና አግባብነት የሌለው የሚሉ ናቸው ስ

ይህን መጠኑ እጅግ ብዙ የሆነ ገንዘብ የምናጠፋበትን የጦር ልምምድ እናቆማለን። መጻኢው ድርድር ወደ ተፈለገው አቅጣጫ እንደማሄድ እስከምናረጋግጥ ድረስም የጦርነት ልምምዱ አይኖርም። በጉባኤው ወቅት ሁለቱ መሪዎች አንዱ ለሌላው በግል ያሳዩ የነበረው ሞቅ ያለ አቀባበል ግልጽ ነበር። ሚስተር ትራምፕ ለቪኦኤ ዜና አቀባይ ለግሬታ ቫን ሶስከን እንደተናገሩት

ከኪም ጃንግ ኡን ጋር በነበራቸው ቆይታ ተደስተዋል። በእውነት ነው የምልሽ፣ ትልቅ ሰው ናቸው። ቀልድም ያውቃሉ። በጣም ብልህ እንዲሁም ጎበዝ ተደራዳሪ ናቸው። ሕዝባቸውን ይወዳሉ። ያን በማድረጋቸው አይደንቀኝም። አሁን ሕዝባቸውን ይወዳሉ። ሌላው እንግዲህ

ከአንድ አስገራሚ ስምምነት ሊያደርስን የሚችል ጉዞ ጀምረናል። ሰሜን ኮሪያን ከኑክሌር ጦር መሳሪያ ባለቤትነት ለማስወጣት ፕሬዚደንት ትራምፕ ከኪም ጆንግ ኡን ጋር በተወያዩበት ወቅት የሰብአዊ መብቶችን ጉዳይም እንዳነሱባቸው ለቪኦኤ አስረድተዋል። ከእንግዲህ በአብዛኛው የምንተማመነው በጉባኤው ወቅት በአደባባይ ብዙም ትንፍሽ ባላሉት በኪም ጃንግ ኡን ላይ ይሆናል።

የቀድሞ አግባብ የሌለው ጥላቻና ባህል በጉዞአችን ላይ እንቅፋት ሆነው ቆይተዋል። ሆኖም ሁሉንም በድል ተሻግረን እነሆ ከዚህ ደርሰናል። ቀጣዩ እርምጃ በመጪው ሳምንት በውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሚመራው ንግግር እንደሚሆን ፕሬዝደንት ትራምፕ አስታውቀዋል።

ይህ በእንዲህ እንዳለ የኮሪያ ባህረ ገብ አካባቢ ከኒውክለር ለማጽዳት በታሪካዊው የዩናይትድ ስቴትስና ሰሜን ኮሪያ መሪዎች ጉባኤ ላይ በተደረሰው ስምምነት መደሰታቸውንና ስጋት እንዳላቸውም ደቡብ ኮሪያውያን ተናግረዋል። ስምምነቱ በዝርዝር ባይታወቅም አንዳንድ ደቡብ ኮሪያውያን ዲፕሎማሲያዊ ጥረቱ እንዲቀጥል በማድረጋቸው ፕሬዝደንት ዶናልድ ትራምፕን አወድሰዋል።

እንደ ቀድሞዎቹ መሪዎች ሳይሆን ሚስተር ትራምፕ በዚህ አንጻር የተሻሉ ሆነው ተገኝተዋል ያሉት የሶል ከተማ ነዋሪ ጁንግ ሶ ያንግ ናቸው። የደቡብ ኮሪያው ፕሬዚደንት ሙንጃይንም በበኩላቸው ጉባኤው የተሳካ እንዲሆን ያላቸውን ፍላጎትና ድጋፍ እንደሚሰጡም አረጋግጠዋል።

ሙን ቀደም ሲል ግን የሰሜን ኮሪያን የኒውክሌር ስጋት ለማስቀረት ሂደቱ ሁለትና ከዚያም በላይ ዓመታት ሊወስድ ይችላል ሲሉ ማስጠንቀቃቸው ይታወሳል። ትዝታ በላቸው ነች ዘገባውን ያቀረበችው፣ አመሰግናለሁ። ለመሆኑ ይህ የሚስተር ዶናልድ ትራምፕ እና የሚስተር ኪም ጆንግ ኡን ታሪካዊ የተባለ አዲስ ግንኙነት ለአፍሪካ ምን ትርጉም አለው?

ይህንን ጥያቄ ይዤ ዋና መስሪያ ቤቱ ፕሪቶሪያ ወደሚገኘውና አዲስ አበባና ናይሮቢ ላይ ቢሮዎች ወዳሉት የደህንነት ጥናት ኢንስቲትዩት ደውዬ ተመራማሪውን ዘካሪ ዶናን ፌልድን አነጋግሬ ነበር። በቅድሚያ በአፍሪካ ሀገሮችና በፒዮንግያንግ መካከል ያለው ግንኙነት ምን እንደሚመስል ዶናን ፌልድ ሲያብራሩ፣ በአብዛኛው በምስራቁና በምዕራቡ ዓለም ለአስሮች ዓመታት ዘልቆ በነበረው ቀዝቃዛ ጦርነት መንፈስ እየተቃኘ እንደሆነ ተናግረዋል።

ሰሜን ኮሪያ ከአፍሪካ ጋር ያላት በንግዱም ሆነ በሌላው መስክ የሰፋ ግንኙነት ባይሆንም እንደ ዚምባብዌና ናሚቢያ ካሉ የደቡባዊ አፍሪካ ሀገሮች ጋር ግን የቆዩና የጠበቁ ግንኙነቶች እንዳሏት ጠቁመዋል። በሌላ በኩል ደግሞ በቀድሞዋ ሶቪየት ኅብረትና በኮሚኒስት አጋሮቿ በአንድ ወገን፣ በሌላ በኩል ደግሞ በምዕራቡ ዓለም ይካሄድ የነበረው ግብግብ አፍሪካ የእጅ አዙር የፍልሚያ አውድማቸው ነበረች ያሉት ሚስተር ዶናን ፌልድ በዚያ ሁኔታ ውስጥ

ሰሜን ኮሪያ የጦር መሳሪያ ለነጻነት ትግሎችና ሌሎችም ግጭቶች ትሸጥ እንደነበረ አስታውሰዋል። ንግድን በተመለከተ ዛካሪ ዶናል ንግድን በተመለከተ ዛካሪ ዶናልፌልድ ሲናገሩ እንዲህ ብለዋል። ኖርዝ ኮሪያ ን አፍሪካ ስ ሬላቲቭሊ ስማል ፍራክሽን

በሰሜን ኮሪያና በአፍሪቃ መካከል ያለው ንግድ ብትመለከት በጣም አነስተኛ ነው። የሰሜን ኮሪያ ንግድ ከአፍሪቃ ይልቅ በተሻለ የሚካሄደው ከአውሮፓ አህጉር ጋር ነው። በአህጉር ደረጃ ስናይ ከሰሜን ኮሪያ ጋር በመናገድ ሁለተኛው አውሮፓ ነው። ስለዚህ እንደ አውሮፓ አቆጣጠር በ2013ና በ2014 ሰሜን ኮሪያ ከአውሮፓ አህጉርና

ከአፍሪቃ ጋር ተመሳሳይ የንግድ መጠን ነበራት። ሚስተር ዶናልድ ፌልድ በጠቀሱት የመንግሥታቱ ድርጅት መረጃ መሠረት ሰሜን ኮሪያ ከአፍሪካ ጋር ከአራት እስከ አምስት ከመቶ ድርሻ ያለው የንግድ ግንኙነት ነው ያላት። ለኮሪያ ግዙፏ የንግድ ሸሪኳ ቻይና ስትሆን እስከ ሰማንያ ከመቶ የሚሆነውን ድርሻ እንደምትሸፍን ዶናልድ ፌልድ አመልክተዋል። በሌላ በኩል ግን

አምባገነን ከሚባሉት የሰሜን ኮሪያ መሪ ጋር መገናኘታቸው ትራምፕ እውቅና ሊያሰጣቸው እንደሚችል አፍሪካን ጨምሮ ሌሎችም አምባገነኖችን ሊያደፋፍር፣ በሌላ በኩል ደግሞ ትክክለኛው መፍትሄ ኃይለኛ ሆኖ መገኘት ነው የሚሉ መሪዎችን ሊያጀግን የሚችል እንደሆነ በሌሎች ተንታኞች የሚሰነዘረው ሐሳብ ከእውነት የራቀ አይደለም ብለው ያስባሉ። ዶናልድ ፌልድ በተለይ የትናንትናውን

ስብሰባ ትርጉም አስመልክቶ እንዲህ ብለዋል። ሰሜን ኮሪያ ወደ ዓለም አቀፉ ማህበረሰብ የምትቀላቀል ከሆነና ከዓለም አቀፍ አገሮች አጋሮች ጋር እንድትናገድ የሚፈቀድላት ከሆነ ከአፍሪካ ጋርም አጠቃላይ እድገት ሊኖር ይችላል።

አፍሪቃ እጅግ ሰፊ የንግድ ዕድል ያላት አህጉር ብትሆንም የኮሪያ ንግዷ ይህንን ያህል የገዘፈ ጫና የሚኖረው አይመስለኝም። በአፍሪካና በሰሜን ኮሪያ ግንኙነቶች ጉዳዮች ላይ የሚመክሩት ደቡብ አፍሪካ የሚገኙት የደህንነት ጥናት ኢንስቲትዩት ባልደረባ ዶናን ፌልድ ናቸው ማብራሪያውን የሰጡት።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተለያየ ደረጃ በሚገኙ በሺዎች የሚቆጠሩ የአመራር አባላት ላይ እርምጃ መውሰዱን የኦሮሚያ ገዢ ፓርቲ ኦህዴድ አስታወቀ።

ያልተገባ አሰራር ሲከተሉ ነበር ያላቸውን ከሁለት ሺህ በላይ አመራሮች ከኃላፊነት ማንሳቱን 540 የሚሆኑትን ከደረጃ ዝቅ ማድረጉን ከሦስት ሺህ በላይ የሚሆኑትን ደግሞ ከአባልነት መሰረዙን ነው ያስታወቀው። ለሦስት ቀናት የተካሄደው የኦህዴድ ስምንተኛው ድርጅታዊ ጉባኤ ሊቀመንበሩና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ከሰዓት ተጠናቋል። በዚህ ጉባኤ ዙሪያ

የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ የሆኑትን አቶ ከፍ ያለው አያናን ያነጋግረው እስክንድር ፍሬው ተከታዩን ልኮልናል በአዳማ ከተማ የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ በተለይም ባለፉት ወራት የተሰሩ ስራዎች የተገመገሙበት ውሳኔዎችም የተላለፉበት መሆኑን ነው አመራሮቹ የገለጹት በክልሉ ያሉ ችግሮችን ለመቅረፍ ከመልካም አስተዳደር አንጻር የሚነሱ ጥያቄዎችንም ለመመለስ

በርካታ ስራዎች መሰራታቸውንም ነው ጉባኤው የገመገመው። ከዚህ ውጤታማ አካሄድ በተቃራኒ በተንቀሳቀሱ ወይም ያልተገባ አሰራር በተከተሉ አመራሮችና አባላት ላይ እርምጃ መውሰዱን ይፋ አድርጓል። ድርጅቱ ይፋ እንዳደረገው ከ2000 በላይ አመራሮች ከኃላፊነት ተነስተዋል፣ 540 ከያዙት ኃላፊነት ዝቅ ተደርገዋል፣ ከ3000 በላይ ደግሞ ከአባልነት ተሰርዘዋል። የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍያለው አያና ይህንኑን የሚያብራሩት ከሴል አመራር እስከ

ኮሚቴ ውይይቶች ተካሂደዋል። ውይይቱ ሲካሄድ የነበሩት የታድሶ አቅጣጫ የጥልቅ ታድሶ አቅጣጫዎች ምን ያህል እየተሳኩ እንደሆነ፣ ያልተሳኩ ካሉ ደግሞ ምንድን ናቸው እነዚያ ያልተሳኩ፣ ህዝቡ አውቆ ማገዝ በሚገባቸው ቦታ ላይ ህዝቡ እንዲያግዘን አባላቱ እንዲያግዘን ከማድረግ አንጻር የተለዩበት መድረክ ነው። ምናልባት እርምጃ ጋር ተያይዘው የተነሱ ጉዳዮች ምንድን ናቸው? እነዚህ በቁጥር የተጠቀሱ ሰዎች ወደ

ጥልቅ ተሃድሶ ከገባም በኋላ አጠቃላይ እንቅስቃሴያችን ውስጥ የተሰጣቸውን ተልእኮ እየተወጡ ያሉና ውጤታማ የሆኑ አመራሮች የህዝቡን ፍላጎት የሚያሳኩ አመራሮች አመራርነታቸው እንዲቀጥል የተደረገበት የተወሰነ ጉድለት ያለባቸው ደግሞ ከጉድለታቸው እንዲማሩ ካሉበት ደረጃ ወርደው ይሰሩ በዛ ሆኖ ደግሞ ያሳዩት

ድክመት ምን እንደሆነ አባላቱና ህዝቡ የሚመራው አካል እዛው እየተነገራቸው ከዛ እንዲማሩ የተደረገበት ሁኔታ ነው ያለው። ከፑልች የሆኑ ደግሞ በድርጅቱ ስነ መግባር ያስቀመጣቸው የድርጅቱ የራሱ የሆነ ስነ መግባር አለው። በዛ ሂደት ውስጥ የራሳቸው የሆነ ያንን መሟዘኛ ያላሟሉ ያ ደግሞ በአባላቱም ዘንድ ተቀባይነት ያገኘ እነሱም ያመኑበት የተወሰኑ አመራሮች በዚህ ደረጃ እርምጃ ተወስዶባቸዋል። ይሄ

ደረጃ ወረዱ ማለት ከአመራር ወይ ደግሞ ከድርጅት ውጪ ወይም ከትግል ውጭ የሆኑ ማለት አይደለም። ሰዎች አመራሮች ይወጣሉ፣ ይነሳሉ። ዞሮ ዞሮ የድርጅቱ ሀብት ናቸው ማለት ነው። እነዚህ ሰዎች ግን

ሂደት ይሄ ነው የሚመስለው። አንድ ሌላ እሶም ተመልክተውት ሊሆን ይችላል፣ በማህበራዊ ሚዲያ እየተነገረ ያለ ነገር። በጉባኤው ላይ በኦሮሚያ ክልል ነዋሪ የሆኑ የአማራና የሌሎችም ብሔረሰቦች ተወላጆች በአንዳንድ አካባቢዎች የሚያጋጥማቸውን መፈናቀል በተመለከተም የተነሱ ነጥቦች አሉ። እንደውም ፕሬዝዳንቱ አቶ ለማ መገርሳ፣ የድርጅቱ ምክትል ሊቀመንበርና የክልሉ ፕሬዝዳንት ይሄን በተመለከተ አስተያየት ሰጥተዋል የሚሉ ተመልክተውት ከሆነ አላውቅም፣ በአንዳንድ ማህበራዊ ሚዲያዎች እየተገለጸ ነው። ይህ ጉዳይ ተነስቷል።

ወይ አቶ ከፍ ያለው ማህበራዊ ሚዲያ ያው ሁሉም እውነት ነው ማለት አትችልም፣ ውሸት ነው ማለት አትችልም። ሰው የየራሱን አመለካከት ስለምፍህ እንደ አጠቃላይ የክልሉ የኦሮሚያ ክልል እንደምታውቀው የሀገራችን ብሔር ብሔረሰቦች ሁሉም የሚኖሩባት ክልል ነች ኦሮሚያ። ስለዚህ በክልላችን ውስጥ ያሉት ብሔር ብሔረሰቦች ሁሉ ልክ እንደ ኦሮሞ ማንኛውም ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በጋራ ሲኖር እንደነበረ

ዛሬም በቀጣይነት መኖር እንዳለበት ያንን ህብረተሰቡ የነበረውን የጉድፈቻ ከምንም በላይ የራሱ ባህል አብሮ ሲኖር የነበረ ህዝብ ስለሆነ ዛሬም ቀጣይነት ሊኖር የሚችልበት ያለምንም ስጋት የሚኖርበት እድል ለሁሉም ብሄር፣ ሀገሩ ስለሆነ ቤቱ ስለሆነ የሚኖርበትን አጠቃላይ ውይይታችን ውስጥ ለማንኛውም ኢትዮጵያዊ በክልላችን ውስጥ ያሉ ብሄር ብሄረሰቦች በሰላም የሚኖሩበት ሁኔታ እያአለ

ቀጣይም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዙሪያም ያሉ አጎራባች ክልሎች በተመሳሳይ መልኩ የኦሮሚያ ክልል ከብዙ ክልሎች ጋር ስለሚገናኝ ያም በተመሳሳይ መልኩ በሰላም ከክልሎቻችን ጋር መኖር እንዳለብን፣ ሀገራዊ ተልእኮም እንዳለብን በትክክል ተገንዝበን በየደረጃ ያለ አመራር ይህን ማስፈጸም እንዳለበት ውሳኔ ላይ ተደርሷል። በፊትም ሲሰራበት ነበር። ምናልባት ከአማራ ህዝብ ጋር ተያይዞ የሚነሳ ነገር የተወሰኑ ዞኖች ላይ ባለፈው ጊዜ ሲነሱ የነበሩ

ሁኔታዎች አሉ። እነዚያ ነገሮች በውይይት ሁለቱም ክልል አመራሮች ባሉበት በጋራ ሰርቶ ወደ ቦታቸው እንዲመለሱ የተደረገበት ሁኔታ አለ። አልፎ አልፎ በግለሰቦች ደረጃ የሚነሱ ያልተስተካከሉ አሁንም ያሉ አሉ፣ የሚንሰራባቸው ሁለቱም ክልሎች በጋራ ሆነ ልንሰራባቸው የሚገባ ነገር ግን፣ በተጨባጭ በየቦታው ያለው በፌስቡክ በተለያዩ ሚዲያዎች በሚነገር ልክ እንደዚህ እንደዚህ ችግሮች በአሁኑ ሰዓት ኦሮሚያ ውስጥ አሉ ማለት ያስቸግራል። አይተናል በአካልም ወርደን

የአማራ ክልልም የራሱን ክል ወስዶ በቦታ ውስጥ ለምሳሌ ላይ ነበር እንደ ስጋት ሲነሳ ነበሩ። ሚዲያቸውን ይዞ አመራሩ በሙሉ ከህብረተሰቡ ጋር ሄዶ ውይይት አድርጎ የሚባለው ነገር እና አሁን ግራንድ ያለው ነገር በጣም የተራራቂ እንደሆነ ህብረተሰቡ ያለምንም ክፍተት ወደ ነበረበት የተወሰኑ ግለሰቦች ወጥቶ እዛ ያሉ አሉ እና

እሱ ተመልሶ በቦታቸው እንዲመለሱ መግባባት ላይ የተደረሰበት ሁኔታ እንዳለ ነው ያለው። በተለያየ ደረጃ ባሉ አመራሮች ላይ የተወሰደው እርምጃ እየተገኘ ያለውን ውጤት ከመጠበቅ ጋር የተያያዘ ጭምር መሆኑን ለአገር ውስጥ የመገናኛ ብዙኃን የገለጹት ደግሞ ወይዘሮ አዳነች አቤቤ ናቸው። እርምጃው ለህዝብ ጥያቄ አፋጣኝና ተገቢ መልስ የሚሰጥ አመራር ለመፍጠር እንደሚያስችልም ዶክተር አብይ አህመድን በመተካት የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ የሆኑት

ወይዘሮ አዳነች ያስረዳሉ። ይሄ እያገኘን ያለነውን ውጤት ሊያቆሽሹ የሚችሉ ችግሮች ተለይተዋል። እነዚህ ችግሮች በአብዛኛው እና በዋናነት የሚያያዙት ከውስጠ ድርጅት ጋር የሚያያዙ ናቸው። ከውስጠ ድርጅት ውስጥም ደግሞ ከአመራር ጋር የሚያያዙ ናቸው። በየደረጃ ያለው አመራራችን በተለይም ደግሞ የህዝብን ጥቅም በማስቀደም ህዝባዊነትን ሰንቆ ከመስራት ይልቅ ለራስ ፍላጎት በተለይ ከስልጣን ጋራ ያለው እይታ መስተካከል እንዳለበት ማየት ችለናል። በዚህ ሂደትም

የተለያዩ ማስተካከያዎችን አድርገናል። ከቦታቸው ዝቅ ያሉ አመራር አሉ፣ እንዲሁም ደግሞ ከአመራር እንዲሰናበቱ የተደረጉ አሉ። አዳዲስ አመራሮችንም ከግንባር ቀደም አባላቶቻችን እንዲወጡ ያደረግንበት ሁኔታ አለ። ለሶስት ቀናት የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ የተጠናቀቀው ዛሬ ከሰዓት በኋላ ነው።

ለስራ ወደ ውጭ በመሄዳቸው በመክፈቻው ላይ ያልተገኙት የድርጅቱ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በማጠቃለያው መገኘታቸውና መመሪያ መስጠታቸውንም አቶ ከፍ ያሉ አብራርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው።

በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችንና ጌዲኦ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገርሽቶ የብዙ ዜጎች ሕይወት መጥፋቱን በትናንት ምሽት ዘገባችን ገልጸናል። ዛሬ ያገኘናቸው የጉጂ ዞን ባለሥልጣን ስለ ሞቱትና ስለተፈናቀሉት ሰዎች ያሉትን ቆንጅታየ ይዛለች።

በደቡብ ኢትዮጵያ የጉጂና የጌዲኦ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች ከግንቦት 25 ቀን ጀምሮ ግጭቶች ተቀስቅሰው ቁጥራቸው ወደ መቶ የሚጠጋ ሰዎች መገደላቸውና በመቶ ሺዎች የተቆጠረ ሕዝብ መፈናቀሉን የያዘ ዘገባ በትናንት ምሽት ስርጭታችን አቅርበናል።

ዛሬ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ የምዕራብ ጉጂ ወረዳ አስተዳዳሪ አቶ አበራ ቡኖን በስልክ አግኝታቸዋለች። በዞናችን በአጠቃላይ ሰላሳ የሚሆኑ ሰዎች ህይወት አልፏል፣ ወደ መቶ አርባ ሺህ ሰው ተፈናቅሏል ብለዋል። እዚህ ባለፈው ወር በሀያ አራት ዘጠነኛ ውር ማለት ነው፣ ሌሊት ሰባት ሰዓት የሚሆኑ ትንሽ ችግሮች የተፈጠሩት

እንግዲህ ሀምበላ ዋመና ወረዳ የሚባል አለ። ቀርጫ ወረዳ፣ ቡሌሆራ ወረዳ፣ ብርብርሳ፣ ኮጆዋ፣ ገላና እንዲሁም መጨረሻ ላይ ወደ አባያ ወረዳ ሁሉ የተዛመተበት ሁኔታ ነበረ እና በጣም ሰፊና በጣም አስቸጋሪ ነበር። ነገር ግን በአመራሩ በህዝብ ብርታትና በጸጥታ ኃይል ብርታት አሁን ሰላምና መረጋጋት የሚታይበት አንጻራዊ ሰላም የሚታይበት ሁኔታ ነው የሚታየው።

በግጭቱ እንግዲህ በእኛ በኩል በዛ በወረዳችን ዞናችን አካባቢ አጠቃላይ ወደ አምስት ወረዳዎችን ነው በዚህ ግጭት ወደ ሀያ አንድ ሰው ማለት ሀያ አንድ ጉጅና ወደ ዘጠኝ ገድኦ ህይወቱ አልፏል። ለዚህ ላለፈ ህይወት እንግዲህ በጣም የተሰማንን ሐዘን ማሰማት እንፈልጋለን።

አጠቃላይ ከጌዴኦም ከጉጂም ወደ መቶ አርባ ሺህ አካባቢ ህብረተሰብ ክፍል ተፈናቅሏል። ለተፈናቃዮች እርዳታ እያደረግን ነው ብለዋል አስተዳዳሪው። በእኛ እንደ ዞን ካለ ነው እህል ክምችት፣ ሌላውን ደግሞ ኦሮሚያን በመጠየቅ እና አሁን ከፌደራልም ጋር በመነጋገር እህል እና ሌሎች ቁሳቁሶችን እየገቡ ያሉበት እና አካባቢው ህብረተሰብ ነጋደው ማህበረሰብ እና ሌሎችንም በተለይ አሁን ዩኒቨርሲቲንም በመጠየቅ

ድጋፍ እንዲያደርጉልን እያደረግን ያለንበት ሁኔታ አለ። ለምሳሌ ቡሌ ሆራ ዩኒቨርሲቲ አሁን ወደ ሶስት ሚሊዮን ብር ነው እየደገፈን። በዚህ በተሰበሰበው ገንዘብ ለህጻናትና ለወላጅ ሴቶች ቅድማ በመሰረት አሁን የሁለቱም

ዞን መስተዳደርም ተገናኝተን ችግሩ ምንድን ነው እንዴት እንቅታምለው ነገር እየተወያየን ያለንበት ሁኔታ ነው። አለ ግን አሁን አንጻራዊ ሰላም የሚታይ መሆኑን መግለጽ እንፈልጋለን። የግጭቱ መንስኤ የሁለቱን ተዋሳኝ አካባቢዎች ወሰኖች አስመልክቶ የተካሄደውን ውሳኔ ህዝብ ያልወደዱ በሳቸው ቃል ጥገኞች ያሏቸው ወገኖች እንደሆኑ ገልጸዋል። አቶ አበራ እንግዲህ የሁለቱ ህብረተሰብ ክፍል ምንም

የምጋጭበት ምክንያት የመለም ዛሬን ሰማንያ ሰባት ሬፈረንደም ተካሂዶ ነበር። በሁለቱም ክልል ወሰንንትን ለማድረግ በዛን ጊዜ ሁሉም ነገር ተጠናቆ ነበር። ያንን ያልተቀበለው ጥገኛ ሀይል

ያንን ሲቀሰቅስ ነበር። እንደገና አሁንም መሬት ማግኘት አለብኝ ማስፋፋት አለብኝ የምለ በገዶ በኩል ጥገኛውን ስንቀሳቀስ ነበር። በእኛ በኩልም ይሄንን ሀሳብ ተቀባብሎ የሚያባብሱት አሉ። ዛሬ ወር በፊት እንደዚሁ አይነት ግጭት ነበር። ያን ግጭት ለመከላከልና ወደ ሰላም እና መረጋጋት ለማምጣት በአባገዳዎች በኩልም በርካታ ስራዎች ነበረ ተሰሩት። በተለይ የጉጂ አባገዳና የጌዶ አባገዳ በገደብ ከተማ ተገናኝቶ ነበር ተወያይቶ ይሄ ነገር መሆን እንደ

ስለተደረገለበት ጉጅል ጌዶም ከጥንት ጀምሮ አንድ ላይ የነበረ ህብረተሰብ ነው። ይሄ ነገር በመካከላችን መከሰት ያለበትም በሚል ተወያይቶ ጎንዶሮ በማድረግ ጎንዶሮ ማለት የመጨረሻ እርቅ ነው። ይሄ ነበረ እንግዲህ ያኔ ሰላምና መረጋጋት ተፈጥሮ ሁሉም የተፈናቀለ ህብረተሰብ

ከሁለቱም ወገን ማለት ነው። ወደ ቀያዩ እንድመለስ እና በህብረተሰቡ ድጋፍ ደግሞ የወደሙ ንብረቶች እንደገና እንዲሰሩ ወደ ኖርማል የሆነ ህይወቱ እንድመለስ ተደርጎ ነበር። ትናንት ለዝግጅት ክፍላችን ቃላቸውን የሰጡ ጉጂ ዞን ውስጥ የሚኖሩ የጌዲዮ ተወላጅ

በተለያዩ ቀበሌዎች ሰባ አምስት ሰዎች በአሰቃቂ ሁኔታ ተገድለዋል። ሰብአዊ ሁኔታው እጅግ አስከፊ ነው። ምንም እርዳታ እየተደረገ አይደለም፣ ሲሉ መናገራቸው ይታወሳል።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ሜትር ባንዶቻችን 19ና 25 አጭር ሞገድ። ዌብሳይታችን አማሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችን ከኦዲዮናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ሞቢ ላይ

ታገኛላችሁ። ከምሽቱ 3 ሰዓት ከ35 ደቂቃ ነው። አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ተጠናቋል። የምናስተናግዳችሁ ሰሎሞን አባተና አዲሱ አበበ ነን። አሁን የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቃዋች

የምህረት አሰጣጥና አፈጻጸም ስነ ሥርዓት ረቂቅ አዋጁ የሕዝብ ተወካዮች ምክር ቤት በዚህ ወር መጨረሻ ለእረፍት ከመዘጋቱ በፊት ለድምፅ እንደሚቀርብ በምክር ቤቱ ረዳት የመንግሥት ተጠሪ ሚኒስትር ደኤታ አቶ አማኑኤል አብርሃም ለአሜሪካ ድምፅ ገልጸዋል። ሚኒስትር ደኤታ አቶ አማኑኤልን ስለ ረቂቅ አዋጁ ያነጋገረቻቸው ጽዮን ግርማ የሕግ ባለሙያ አስተያየት ጨምራ ተከታዩን አጠናቅራለች።

በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ሕግ ላይ የምህረት አሰጣጥን በሚመለከት ራሱን የቻለ ሕግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የሕዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነስርአት ላይ ተወያይቶ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ

መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስትር ዴታ አቶ አማኑኤል አብርሃምን የምህረት አዋጁ ቀድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቄያቸው አለው። እሱን ከሚያብራሩበት ይጀምራሉ። የምህረት አዋጁን በሚመለከት የምህረት አሰጣጥና አፈጻጸም ስነ ስርአት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው።

ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድን ነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የህብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ

እንዳልተሰራ መቁጠር ነው። ምህረት ማለት በዛ ወንጀል አንድ ጊዜ አንድ ሰው ምህረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው ሀራስ ሊያደርገው የማይችል መሆኑን ነው የምህረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን

የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው። ልዩነቱ ማለት ነው። ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስቷል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት? ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት

ወንጀል የተጠረጠረ ሰው፣ ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ

ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአህስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመንን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ ጥፋቶችንና ወንጀሎችን

በመመልከት እነዚህ እዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው።

እንግዲህ የወንጀሉን አይነት በሚመለከት በዋነኛነት የወንጀል ድርጊቱ የተፈጸመው በአገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ፣ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት

መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው። እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ። ስለ እሱ የሚያወራ ህግ አለ። ሰምቼ አላቅም። ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ ምን ያለ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽሚው ወንጀል እና በቡድን አብረሽ አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ

ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው፣ ኢሹ አገርን በመክዳት የሀገርን መረጃ አሳልፎ ለጠላት በመስጠት ወይም በሀገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው። ይሄ ከግለሰብ ግለሰብ ከግለሰብ ጋር

ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነፃ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው። የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው ህጉ ላይ በተቀመጡ በተራ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው

ተራ ክሶች ናቸው ይሏቸዋል። ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው። ይሄ ደግሞ መንግስትና ህዝብን ማቀራረብ፣ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይህንን በአሸባሪነት የተፈረጁ ድርጅቶችን፣ ቡድኖችን፣ በዛ የተከሰሱ ሰዎችን ያጠቃልላል ወይ? ይህን በሚመለከት ማንን ማንን ነው በቀጥታ የሚመለከተው የሚለው

ይሄን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አሰጣጥን የሚመራ ራሱን የቻለ ቦርድ አለ። ቦርዱ ነው ይሄን ኃላፊነት የሚሰራው ማለት ነው። የይቅርታ ቦርድ ጥያቄ የይቅርታ እሱ አፈጻጸሙን በተመለከተ ነው። ራሱ በሌላ ሀገር ሽብርን በተመለከተ ሀገርን ከጠላት ለመጠበቅ ነው የሽብር ህጎች ሲወጡ ረቂቆች ሲወጡ፣ ኢትዮጵያ ውስጥ ግን የሽብር ህጉ የኢትዮጵያ መንግስት በሰላማዊ ትግል መታገል

አልቻልንም ወይም ሰላማዊ ትግል የሚታገሉ ሰዎች ሲከሰሱበት የቆዩት ነው። አብዛኛው በተለይ ባለፈው የቅርብ አመታት ታሪክ የሚያሳየው ና ዳይ በሽብርን የተመለከተው የወንጀል ጉዳይ ይጠቃለላል ወይ በዚህ ምህረት አዋጅ ውስጥ ነው ጥያቄ። እኔ አሁን በትክክል እየገለጽኩልሽ ከሆነ ይህኛውን የምህረት አዋጅ የሚባለው ጥቅል ነው።

ይሄ አዋጅ ስነ ስርዓቱን ነው የሚገልጸው። ከዚህ በኋላ የሚሰሩ ስራዎች አሉ። ለምሳሌ ምህረት አሰጣጥና አሰጣጥም የሚረዱ መስፈርቶች ይወጣሉ። ምህረት ጥያቄን ቦርዱ ለምሳሌ ወደ

ስምንት ሰባት አባላት ያሉት የአስፈጻሚ ቦርድ አለ። በጠቅላይ አቃቤ ህግ ሰብሳቢነት የሴቶችና ህጻናት ጉዳይ ሚኒስቴር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል፣ የፌዴራል ማረሚያ ቤቶች፣ ከፌዴራል ጠቅላይ ፍርድ ቤት የሚወከል አንድ ዳኛና በዚህ የስነ ስርዓት አዋጅ መሰረት ቦርዱ ከተቋቋመ በኋላ

ምህረት የሚገባቸው ጉዳዮች ምን ምንድን ናቸው የሚለውን ነገር ይለያል። ከዛ በኋላ የምህረት ጥያቄን ምህረት በምህረት መተዋ እንፈልጋለን። ለምሳሌ የፖለቲካ ድርጅትን በሽብር የተፈረጀን የፖለቲካ ድርጅት መቀላቀል አንፈልግም። ህገ መንግስታዊ ስርዓትን በህገ ወጥ በሆነ መንገድ ወይም በኃይል በትጥቅ፣ በመሳሪያ ለመፋለም እንፈልጋለን ብለው የነበሩ

ከዚህ መውጣት እንፈልጋለን። የተለያዩ ጥያቄዎችን የአነሱና ለቦርዱ ያመለክታሉ ማለት ነው። ቦርዱ ይሄንን ጥያቄ ይዞ በዝርዝር ከመረመረ በኋላ ለጠቅላይ ሚኒስትሩ ምህረት የሚገባቸው አካላትን ዘርዝሮ ያቀርባል። ጠቅላይ ሚኒስትሩ ጉዳዩን ካዩ በኋላ ይሄ ጉዳይ በምህረት አዋጅ ሊሸፈን ይገባል ብሎ ሲያምኑ የፌዴራል ጠቅላይ አቃቤ ህግ

ረቂቅ ያዘጋጃል። ረቂቁ ከተዘጋጀ በኋላ ለሚኒስትሮች ምክር ቤት ቀርቦ ይመከርበታል። ምህረት የሚገባው እያንዳንዱ ርዕስ ላይ ምህረት የሚገባቸው ሰዎች በአዋጅ ነው ምህረቱ የሚሰጣቸው ማለት ነው። ከዛ ሚኒስትሮች ምክር ቤት ካየ በኋላ ለፓርላማ ይላካል። ፓርላማም ደግሞ በዝርዝር ከመረመረ በኋላ በሕግ በአዋጅ ምህረት የተደረገላቸውን አካላት በዝርዝር ያቀርባል።

ያኔ ነው ማን ነው የሚባለው የሚመለሰው ማለት ነው። ፕሮሲጀሩ ይሄ ስለሆነ ነው። ግለሰቦቹ መሰረት ስለዚህ ግለሰቦቹ ወይም ቡድኖቹ አዋጁ ከረቀቀ በኋላ ማመልከት አለባቸው ማለት ነው ወይስ ራሱ የምህረት ቦርዱ ዝርዝር ያወጣል? ሁለቱም ነው። የሚያመለክት አካልም ካለ ሊያመለክት ይችላል። ቦርዱ ራሱም ለሀገር ሰላም፣ ለሀገር ጸጥታ፣ ለብሔራዊ መግባባት አሁን ለተጀመሩ የዴሞክራሲ ስርዓት ግንባታ

የፖለቲካ ምህዳሩን ለማስፋት ለሚሰሩ ስራዎች ጠቃሚ ነው ብሎ ሲያምንበት ራሱን በራሱ አነሳሽነትም ይችላል። እንደገና ደግሞ ራሳቸው በዚህ ጉዳይ ላይ ተጠቂነን ወይ ከተጠያቂነት ለመሸሽ የተለያዩ እርምጃዎች እንዳይወሰዱ ሲያደርጉ የነበሩ ግለሰቦችና ቡድኖችም ተሰብስበው ሊያቀርቡ ይችላሉ። ከዛ በኋላ በፓርላማ ቀርቦ የመጨረሻውን ፕሮሰስ ጠብቆ ወደ ፓርላማ ከቀረበ በኋላ በፓርላማ ከጸደቀ በኋላ ህግ ነው

ህግ ስለሚሆን ያንን ካሁን በፊት የተፈጸመውን ነገር በሙሉ ቀሪ ስለሚያደረግ ይሄ አዋጅ፣ ማንም ሰው በዛ ጉዳይ ተመልሶ ተጠያቂ ሊሆን የማይችልበትን አሰራር ነው የሚደነግገው ይሄ የምህረት አዋጅ። ለምሳሌ በመንግስት በኩል የሚፈጸሙ በደሎች፣ ለምሳሌ ብዙ ማሰቃየት ተግባራት፣ በጣም ብዙ ወንጀሎች ተፈጸመብን የሚሉ ግለሰቦች አሉ። እነሱ ክስ ቢመሰርቱ ወይም ያንን የተመለከቱ ወንጀሎችን በምህረት ማለፍ ይችላል።

በምህረት የማይታለፉ ጉዳዮች አሉ። በአዋጅ በዝርዝር ዝር ተደንግጓል። ለምሳሌ በምህረት የማይታዩ ጉዳዮች ህገ መንግስትን በዝርዝር የተቀመጡ ዘር ማጥፋት ወንጀል የፈጸሙ እንደገና፣ በተለያዩ ኢሰብአዊ ድርጊቶች የተሳተፉ፣ በአስገዳጅ ሰውን የሰወሩ፣ የሞት ቅጣት እርምጃን ህጋዊ እና ያለ ፍርድ ቤት ትእዛዝ የወሰዱ በተለያዩ እነዚህ በህገ መንግስትም በሌሎች ህጎችም

የተቀመጡ የወንጀሎችን የተላለፉ ግለሰቦችን አይመለከት። ከዛ ውጪ ባሉና አጠቃላይ የቡድን ባህሪ ባላቸው ወንጀሎች ላይ ተመስርቶ ነው የሚፈጸመው ማለት ነው። አሁን ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። መቼ ነው ወደ ተግባራዊነቱ የሚሄደው?

እንግዲህ የኛ ሀገር ያው በጀት አመት የሚጠናቀቀው ሰኔ ሰላሳ ነው። ሰኔ ሰላሳ ፓርላማ ይዘጋል። ፓርላማ ከመዘጋቱ በፊት ይሄ አዋጅ ወጥቶ ተግባራዊ የሚደረግ ይሆናል። በጣም አመሰግናለሁ። አቶ አማኑኤል አብርሃም በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስተር ዴታ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ። እኔም አመሰግናለሁ። ዩናይትድ ስቴትስ ውስጥ በሚችጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትን ህዝቅኤል ጋቢሳ እንዲህ ያሉ

የምህረት አዋጆች ምንን አካተው ሲይዙ ነው ብሔራዊ መግባባት የሚያመጡት ስል አስተያየታቸውን ጠይቄያቸው ነበር። ቀድሞ የነበረው ህግ ከሁለት ሺ አስራ አራት የነበረው ስለ ታራሚዎች ነው የሚያወራው ስለ ታራሚዎች ጥቅምና ስለነሱ መብት ነው። በአጠቃላይ ሁሉ ነገር በህግ ዘርፍ ውስጥ

ተፈርዶባቸው ወይም ያለ አግባብ ስለተከሰሱ ወይም ደግሞ በህግ ውስጥ ያለ አግባብ ክፉ ትክክለኛ ያልሆነ የህግ አፈጻጸም የተደረገባቸውን ብቻ ነበር የሚመለከተው። ያሁኑ የአቀራረብ ለውጥ አለው። የአቀራረብ ለውጡ ተጠርጣሪዎች የሆኑ ወንጀለኞች የሆኑ መቅጣትን ግቡ አድርጎ ነበር የሚሄደው። አሁን ግን የሚለው የአሁን ው ለሀገር ደህንነት ሰላምን ለማረጋገጥ ምህረት ማድረግ የተሻለ መፍትሄ ነው የሚል ጠቅላላ ያስተሳሰብ ለውጥ አለ። ቀደም ሲል ፖለቲከኛ ከሆነና ካጠፋ

መቀጣት አለበት መታሰር አለበት የሚል አስተሳሰብ ነው። አሁን ግን የተሻለ ሊያመጣ የሚችለው የተሻለ የሀገር መግባባት ውስጥ ሰላምን ሊያመጣ ደህንነትን ለማስጠበቅ ለማረጋገጥ የሚሻለው ከመቅጣት ይልቅ ምህረት ይሻላል የሚል ነው። ስለዚህ በፖለቲካ አመለካከት ምክንያት ብዙዎች ሲታሰሩ የነበረውን ለምሳሌ አንዳንድ የጸረ ሽብር ህግን በመከተል

የታሰሩ ሰዎችን የፖለቲካ ምህረት መስጠቱ ለሀገር ደህንነትና ለሀገር ሰላም ለማረጋገጥ የተሻለ ነው የሚል የአመለካከት የፍልስፍና ለውጥ ነው ያመጣው። በዚህ ላይ አንድ ሁለት ሌሎች ነገሮችም አሉ። ፖስት ኮንፍሊክት ትራንዚሽናል ጀስቲስ በሚለው ነገር ላይ ሞራል ሃዘርድ የሚባል ነገር አለ። አንድ ያጠፋን ሰው ቅጣት ማግኘት አለበት፣ በቡድንም ሲሆን የሚባልበት ነገር ላይ ለሀገር ደህንነትና ለኢኮኖሚ እድገት ለሀገር ሰላም የሚሻለው

ማድረግ ነው። በተለይ ከኮንፍሊክት በኋላ የሚባለውን ነገር ለማሟላት እሱንም ያካተተ ነው የሚሆነው። ሌላው ደግሞ የፍትህ መዘግየት የፍትህ መጓደል ያመጣል የሚል አስተሳሰብ አለ። እሱ እዛ ላይ ላለማቆየትና ስትሪም ላይን ለማድረግ ቶሎ ብሎ ፍትህን ለመስጠት ወደ ጠቅላይ ሚኒስትሩ እንዲዞር ያደረገ አዋጅ ነው የሚመስለኝ እና ትክክለኛ አነጋገር ነው። በቡድን ያልኩት አንዳንድ በቡድን የተፈረጁ አለ። በኢትዮጵያ ውስጥ አንድ ሰው የአንድ ቡድን

ቃል ከሆነ አባል በመሆኑ የፖለቲካ ድርጅት አባል በመሆኑ ምክንያት ብቻ ወንጀለኛም የሆንበት አለ። አስተያየትህ የእገሌ አስተያየት ነው፣ የፖለቲካ አመለካከትህ የእገሌ አስተያየት ነው ተብለው የተፈረጁ ቡድኖች አሉ። እነሱን ወደ ጠረጴዛ ዙሪያ አምጥቶ ለማነጋገር ይሄ ይጠቅማል ብዬ ነው የማስበው። ለመንግስት ረዳት ተጠሪው ለአቶ አማኑኤል አፋኝ በመሆናቸው ማሻሻያ ያስፈልጋቸዋል በሚል

በተደጋጋሚ የጸረ ሽብር አዋጁ የመገናኛ ብዙኃንና የበጎ አድራጎት የምርጫ ሕጉና የመሳሰሉት አዋጆችን በተመለከተ በምክር ቤቱ ሊወሰድ የታቀደ አዲስ ነገር እንዳለም ጠይቄያቸው ነበር። የፖለቲካ ፓርቲዎቹ ከያዟቸው የድርድር አጀንዳዎች ውስጥ ስለሚመደቡ በእነሱ በኩል የሚደረስበት የመጨረሻ መግባባት ይወስነዋል ብለዋል።

አመሰግናለሁ ጽዮንን፣ ለዘገባው አሁን ከምሽቱ 3 ሰዓት ከ48 ደቂቃ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት ነው። ተከታዩ ንግድና ምጣኔ ሀብት ነው። የኢትዮጵያ ምጣኔ ሀብት አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን ከመንግሥት እየተወሰዱ ያሉ የፖሊሲ ማሻሻዎች

አንድምታም እያነጋገረ ያለበት ወቅት ነው። ኢህአዴግ ለዘመናት በመንግሥት ይዞታ ስር የነበሩ የተወሰኑ ድርጅቶች በከፊል ወይንም ሙሉ በሙሉ ወደ ግል ይዞታ እንዲዛወሩ ውሳኔ ያሳልፏል። በዚህ ተከታታይ ዘገባ በዛሬው ክፍል አንድ የትኛዎቹ ድርጅቶችና ዘርፎች ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ ይዛወራሉ? ግዢውስ ወይም ገዢውስ ማን ይሆናል? ሀገርና ህዝብስ ይጠቀማሉ

የሚሉ ጥያቄዎች እናነሳለን። አዘጋጁ ሄኖክ ሰማግዜር ነው። ኢትዮጵያ የግል ዘርፉን ተሳትፎ በምጣኔ ሀብቷ እንድታሰፋ፣ የገበያ ተወዳዳሪነት እንዲጠናከር፣ ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብአቶችን እንድታካትት

ከዓለም የገንዘብ ተቋማት እስከ የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት ቆይታለች። በመንግሥት ቁጥጥር ስር የሚገኘው የገንዘብ ዘርፍና ገበያ ሰፊ የግል ዘርፍ ተሳትፎ እንዲኖረው፣ የቴሌኮሙኒኬሽንስና የመብራት አገልግሎቶች የግል ኢንቨስትመንት እንዲካተትባቸው፣ ትላልቅ የመንግሥት የልማት ድርጅቶችም ሕዝብን ያሳተፈ የባለቤትነትና የገንዘብ አሰባሰብ ስልትን እንዲከተሉ

የግሉ ዘርፍ የምጣኔ ሀብት ድርሻ ገበያውን በጅምላ የሚቆጣጠሩ የመንግሥትና የፓርቲ ድርጅቶች መቀጨጩ ሲገለጽ መሰረታዊ የፖሊሲና የመዋቅር ማሻሻያዎች እንዲደረጉ የሚመክሩ ጽሁፎችና መግለጫዎች ሲወጡ ቆይተዋል። የዓለም ባንክ፣ የዓለም የገንዘብ ድርጅትና ሌሎችም ተቋማት በጥናታቸው የጠቆሟቸው ጉዳዮች ናቸው። ታዲያ በዚህ ሁሉ መሀል የኢትዮጵያ ምጣኔ ሀብት በዓለም በፍጥነት ከሚያድጉ ሀገሮች ተርታ ከተሰለፈ አስርት ዓመታት ተቆጥረዋል።

ዘንድሮም በአፍሪካ ቁጥር አንድ ፈጣኑ የምጣኔ ሀብት እድገት የኢትዮጵያ እንደሚሆን የዓለም የገንዘብ ድርጅት ተንብዮአል። ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እድገቱ እንዳለ ሆኖ የኢትዮጵያ ምጣኔ ሀብት በርካታ ፈተናዎች የተጋረጡበት ነው ይላሉ። ገዢው ፓርቲ ኢህአዲግ በቅርቡ አንዳንድ የመንግሥት ድርጅቶችን ወደ ግሉ ዘርፍ ለማዞር መወሰኑ የገበያ ተወዳዳሪነትን በመፍጠር አንጻር በጎ አስተዋጽኦ ቢኖረውም

ጥንቃቄ የሚያስፈልጋቸው ጉዳዮች መኖራቸውን ይገልጻሉ። እኔ እንቆቅልሽ የሆነብኝ ትንሽ ግልጽነት የሌለው ነገር ምንድን ነው እነዚህ ድርጅቶች በከፊልም ሆነ በሙሉ የግል ይሁኑ በሚባልበት ጊዜ ተሳታፊዎቹ እነማን ናቸው? የግል ክፍሉ በሚባልበት ጊዜ ለመሸጥ የስቶክ ከምፓኒ ነው የሚሆኑት። የስቶክ ከምፓኒ ከሆኑ በኢትዮጵያ ውስጥ የስቶክ ኤክስቼንጅ እንትን የለም ያነ ሬዥም

ይቋቋማል ማለት ነው ወይንስ፣ እንዴት ነው የሚለውም ጥያቄ ይኖርበታል። በሌላ በኩል ደግሞ መንግስት አትራፊ የሆነ ድርጅትን በከፊል ሆነ በሙሉ ይሸጣል በሚባልበት ጊዜ አየር መንገድን እንውሰድ። አየር መንገድ በዚህ አመት ያገኘው ገቢ ሁለት ነጥብ ሰባት ቢሊዮን ዶላር ነው። ኔት ሪተርን ኦን ኢንቨስትመንት ኦን ካፒታል ሁለት መቶ ሰላሳ ሁለት ሚሊየን ነው።

ያነ ሁለት መቶ ሰላሳ ሁለት ሚሊዮን በጣም ግዙፍ የሆነ የውጭ ምንዛሬ ማግኘቱ ነው ማለት ነው። ይህ አትራፊ ድርጅት በከፊል ሆነ በሙሉ የግል የሚሆንበት ምክንያት ሊገባኝ አልቻለም። ከኢኮኖሚ አንጻር ሳይሆን ነው፣ ከባለቤትነት አንጻር ባለቤቱ ማን ይሆናል የሚለው በከፊል ወይም ሙሉ በሙሉ ወደ ግል ይዞታ ለማዛወር ውሳኔ የተላለፈባቸው

የገንዘብ የመሰረተ ልማትና አገልግሎት ሰጪ ድርጅቶች ከመጓጓዣ እስከ ስኳር ልማት ዘርፎች ይደርሳሉ። የልማትን ህጋዊና የማህበረሰብ ፍትሃዊ ተጠቃሚነት የሚያጠናው ብሩክ ተሾመ

በጉዳዩ ላይ ኢትዮጵያን ጨምሮ በበርካታ ሀገሮች የማማከር ስራና ምርምር ያካሄዳል። የመንግስት ድርጅቶችና የልማት ተቋማትን ወደ ግል ይዞታ ለማዛወር የሚቀመጡ የአፈጻጸም መመሪያዎችና ህጎች የመጨረሻውን ውጤት ለመተንበይና ትንተና ለመስጠት ወሳኝ ማዕቀፎች ናቸው ይላል። መመልከት ያለብን እነዚህ ለውጦች

ወደ ግል ይዞታ የማዛወር ሂደት በምን መልኩ ነው የሚካሄደው? በምን ያህል ነው እያንዳንዱ የተጠቀሱት ዘርፎች ውስጥ ያሉት የመንግስት ተቋማት በምን ያህል ነው ወደ ግል ይዞታ የሚሸጋገሩት? ከሀምሳ ፐርሰንት ባነሰ ነው ወይ የግል ይዞታ የሚኖረው? ከሆነስ የውጭ ሀገር ኢንቨስተር ምን ያህል ነው ያ ድርሻ የሚኖረው? ያ ነገር በህግ የሚቀድም ነው ወይስ በመመሪያ የሚገደብ ነው ወይስ በገቢያ ስርዓት ነው የሚወሰነው? ያን ያን

ማወቅ አለብን፣ የበለጠ አንድምታውን ይህ ነው ብለን ለመናገር እንድንችል። በአጠቃላይ ግን ከአሁን ካለንበት ሁኔታ ማለት የምንችለው ይሄ ወደ ግል ይዞታ መዛወሩ በራሱ መጥፎ ወይም ጥሩ ብለን የሚይዘው ነገር አይደለም። መንግስት ያንን ወደ ግል ይዞታ ማዞር ዝውውሩን እንዴት ነው የሚያካሂደው? ምን ያህል ግልጽ እና ኃላፊነት በሞላው መልኩ ነው የሚካሄደው? ሁለተኛ ደረጃ ደግሞ ያ የንግድ ተቋም ከዚህ

ሂደት ምን ያህል ነው የሚጠቀመው የሚለውንም ማየት አለብን። ለምሳሌ አሁን የኢትዮጵያ አየር መንገድን ስናይ ከቀድሞውም ጀምሮ በመንግስት ይዞታ የነበረ ተቋም ነው። በጣም በፍጥነት እያደገ ያለ ተቋም ነው። ሆኖም ግን ካሉት የወደፊት ድርጅታዊ ተቋማዊ ፕሮግራሞች አንጻር ምናልባት ወደ ግል መዘዋወሩ የበለጠ

ጥቅም እና ገቢ ሊያመጣለት ይችላል። ለምሳሌ የኢትዮጵያ አየር መንገድ አዲስ የኢትዮጵያ አየር ማረፊያ ለመገንባት ከታቀደ አሁን አንድ ሶስት አራት ዓመት ያለፈ ነው። በጣም ትልቅ ኢንቨስትመንት ነው የሚጠይቀው እስከ አራት ቢሊየን እስከ አምስት ቢሊየን ዶላር ይፈጃል የሚባል አየር ማረፊያ ነው። ያንን እንዴት ነው መገንባት የሚችለው? ከመንግስት ካዝና እንዲህ አይነት ገንዘብ ወጥቶ ሊገነባ ይችላል ወይ? እነዚህ እነዚህ ጥያቄዎችን ማየት አለብን። ስለዚህ እያንዳንዱ ተቋም

ለማደግ እና ለኢኮኖሚው የበለጠ አስተዋጽኦ ለማድረግ የሚያስፈልገውን አካሄድ የሚያስፈልገውን ግብዓቶች የሚያገኝበት ሁኔታ እየተመቻቸለት ነው ወይ የሚለው ጥያቄ ታይቶ ነው ወደ ግል ይዞታ መዛወር የሚለውን ለውጥ መገምገም የምንችለው። በሌላ በኩል ደግሞ አንዳንድ ተቋማት በተለይ በባንክ እና መድህን በኢንሹራንስ ዘርፍ ውስጥ ያሉ የመንግስት ተቋማት

ከደርግ ጊዜ ጀምሮ ነው እንጂ ተጠቃለው የመንግስት ተቋማት የሆኑት። በታሪክም ቢሆን ቀደም ብለው ብዙ የግል ዘርፍ ውስጥ ያሉ ግል ባለሀብቶች የያዟቸው ተቋማት ነው የነበሩት እና ወደዛ መመለሱ ምናልባት የበለጠ ተፎካካሪ ያደርጋቸው ይሆናል።

የኢትዮጵያ መንግሥት በይዞታ የቆዩ የንግድና የልማት ተቋማትን ወደ ግል ይዞታ ለምን ማዛወር አስፈለገው? ለምን አሁን? የሚል ጥያቄ ለባለሙያዎቹ አንስተናል። ባሳለፍነው ሳምንት ለሕዝብ ተወካዮች ምክር ቤት የሥራ ፈጻጸም ዘገባቸውን ያቀረቡት የኢትዮጵያ የገንዘብ ሚኒስተር አብርሃም ተከስተ መንግሥት የዚህ ዓመት የገቢ አሰባሰብ ግቡን

በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ክምችት ችግርን ከጠቅላይ ሚኒስትሩ አንስቶ በተዋረድ በይፋ ሲገለጽ የቆየ የንግዱም ማህበረሰብ እንደዚሁ እንደ ችግር ሲገልጸው የቆየ እክል ነው። ዶክተር አክሎግ ቢራራ

ድርጅቶችን ሸጦ የገቢ መጓደልን ማሟላት ተገቢው ጥናት ካልተደረገበት መዘዝ እንዳለው ያስረዳሉ። መንግስት ተቋሞችን የግል ላደግ በንብንድርበት ጊዜ ምን ለማድረግ ነው የሚፈልገው? በጣም መሰረታዊ የሆኑ በየቦታው የሚታዩ የሚዳሰሱ ነገሮች አሉ። አንደኛው የሚያደርገው ካፒታል ለማሳደግ ነው። ሌላው ምርትን ለማሳደግ ነው።

በጥራትም ሆነ በአይነት በጣም እያሳደጉ ለመሄድና ለማሳደግ ነው። ሌላው ዕዳ ለመክፈል ነው። ሌላው የህዝብ ተሳትፎ እንዲኖረው ነው። የውጭ ምንዛሬ በኢትዮጵያ ውስጥ በጣም አስቸጋሪ የሆነ ሁኔታ ቀውስ ወይም ክራይሲስ አለ የሚለው ምንም የሚያከራክር አይደለም። የምንሸምተው በጣም በሚዘገንን ሁኔታ በጣም ከፍተኛ ደረጃ ላይ ደርሷል። አስራ ስድስት ቢሊዮን ደርሷል የምንሸምተው

ከምንሸምታቸው መካከል አንዱ ለምሳሌ መንግስት ማድረግ ያለበት ወደ ብዙ ነገሮች ከመሄዱ በፊት አንደኛ ኤክስፖርት ኢምፖርት ሬጅማችን መስተካከል አለበት። ዝም ውሎ ሳናመርት የሁሉንም አገር ዕቃ እየሸመት የቻይናን ዕቃ እየሸመት ልንበላ አይገባንም። ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ እንደሚዛወሩ በመንግስት የተገለጸው ተቋማት

ግልጽና ዝርዝር ያፈጻጸም መረጃ ከመንግስቱ በኩል አልተሰጠም። የጊዜ ሰሌዳም እንደዚሁ አልተቀመጠም። ብሩክ ተሾመ ከነባራዊ ሁኔታዎች ተነስቶ በሰጠው ትንተና ተቋማቶቹ በመንግስት የበላይ አክሲዮን ባለቤትነት ሳይቀጥሉ አይቀሩም ይላል። አንድ ነገር ልብ ማለት ያለብን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም።

መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ። እንደምገምተው ከሆነ መንግስት ቀዳሚ ሼር ሆልደር ሆኖ የሚቀጥልበት ያም ማለት የድርጅቱን አቅጣጫ መወሰን የሚችልበት አካሄድ እንደሚኖር ነው። በዚህ ተከታታይ ዘገባ በቀጣይነት የኢትዮጵያን የውጭ ምንዛሬ ክምችት፣ መሰረታዊ የምጣኔ ሀብት ፖሊሲና መዋቅራዊ ለውጦችን በተመለከተ ከባለሙያዎቹ ጋር ግምገማ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን።

አድማጮች ከመሰናበታችን በፊት አጠር አጠር ያሉ ዜና ላሰማ። ሰሜን ኮሪያ ያላትን የኒውክሌር ጦር መሳሪያ በሙሉ በአስቸኳይ ለማደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት አስታወቁ። ዩናይትድ ስቴትስ እና ሰሜን ኮሪያ መሪዎች ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በዓለም ዙሪያ የሚገኙ መሪዎች ገለጡ። ደቡብ ኮሪያ፣ ቻይና፣ ጃፓን እና ሩሲያ አንዳንዶቹ ናቸው።

በተለያየ ደረጃ በሚገኙ በሺዎች የሚቆጠሩ የአመራር አባላት ላይ ከኃላፊነት ከማስነሳት እስከ ማባረር በሚደርስ እርምጃ መውሰዱን የኦሮሚያ ገዢ ፓርቲ ኦህዴድ አስታወቀ። የፓኪስታኑ ወታደር አዛዥ ጄኔራል ኦማር ጃቬድ ባጅዋ ዛሬ ወደ አፍጋኒስታን ማምራታቸው ተገለጠ።

ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ቫሌንሽያ በተባለችው የወደብ ከተማ እንዲያርፍ እንደምትፈቅድ ትናንት ማስታወቋ ይታወሳል። ዜናው አበቃ።

የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦች ስም የምንሰናበተው አዲሱ አበበና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ።